ወጣት ቅድስት ተስፋዬ የቱባ ኢትዮጵያ ዲዛይን መስራችና ስራ አስኪያጅ ናት። ቱባ ኢትዮጵያ ዲዛይን በአዲስ አበባ ቆሼ አካባቢ ስራ ላጡ እናቶች በቤት ውስጥ የሚመረት የክር ስራን የሚያሰለጥን ሲሆን በተጨማሪም ሰላሳ አምስት ለሚሆኑ ሴቶች የስራ እድልን ፈጥሯል። ድርጅቷ ቱባ ኢትዮጵያ በቤት ውስጥ በእናቶቹ የተመረተውን ክር ከቆዳ ስራ ጋር አጣምሮ የተለያዩ ቦርሳዎችን ለገበያ ያቀርባል። ከቅድስት ተስፋዬ ጋር ያደረግኩት ቆይታ እንደሚከተለው ተሰናቷል። በሁለት ሺ አስራ ሰባት ዓመተ ምህረት ማለት በውጮቹ በእኛ በሁለት ሺ ዘጠኝ መጋቢት ላይ የቆሼ መደርመስ አደጋ ሲፈጠር ከዛ ጋር ተያይዞ የተመሰረተ ድርጅት ነው። መጀመሪያ ሲመሰረት ሀሳቡ ከአካባቢው የማይጎዳ መገበያያ የሚሆን ቦርሳዎችን መስራት ነበር። የቦርሳ አምራች ተቋም የሆነው የቱባ ኢትዮጵያ ዲዛይን መስራች ቅድስት ተስፋዬ ናት። በወቅቱ በአካባቢ ጥበቃ የማስተርስ ዲግሪ ተማሪ ስለነበረች የቆሼ መደርመስ አደጋ እንዳሳሰባትና መፍትሄ ወደ መሻቱ እንደወሰዳት ትናገራለች። ለዛ ለቆሼ መደርመስ አደጋ አንዱ ምክንያት ነው ብለን ያሰብነው የፌስታል የቆሻሻ ውስጥ መኖር ነው እና ፌስታል በቆሻሻ ውስጥ ሲኖር ጠንካራ የሆነ መሰረት በቆሻሻ መሀል እንዳይኖር ያደርጋልና ቆሻሻውን እንዲገረመስ ምክንያት ይሆናል። ሌላው ደግሞ ቁር በባህሪው አየርም ፈሳሽን ስለማያሳለፍ በውስጡ በዝናብ እንደሚያበቅ በተለያየ ምክንያት የሚገባ አንፈሳሽ ውሃ ይዞ ፈርመንት ያደርግና ሜቴን ጋስን ይፈጥራል። ያ ደግሞ አየር ነው የሚፈልገው። ቆሻሻው ሲንሸራተትና ለአየር ሲጋለጥ የመፈንዳትን አደጋ ይከሰታል ማለት ነው። ከዛ ጋር ተያይዞ ነው እንግዲህ አካባቢን የማይጎዳ ለመገበያ የሚሆን ቦርሳ አንዱ አንሳራን ብለን ነበር የተነሳ ነው። ከዛ በኋላ በጣም ብዙ ሌሎች ፕሮዳክቶችን ለማምረት ሞክረናል። ለምሳሌ እንደ ክር ባጎችን፣ የጨርቅ ባጎችን እንዲሁም ደግሞ የወረቀት ባጎችን ለመስራት ሞክረን ነበር። ግን በተለያዩ ምክንያት እነዛን ነገሮች አቁመን አሁን ላይ የምንሰራቸው ፕሮዳክቶች ጨርቁን እናመርታለን። መጀመሪያ በክርና መርፌ ነው፣ ሌላ ነገር አንጠቀምም። የምንጠቀመው ክር ደግሞ ሰላሳ ፐርሰንት ሪሳይክል የሆነና ሰባ ፐርሰንት ጥብቅም ቅጥብ የሚሰራ ክር ነው። ይህ ስራ የሚሰራው ነዋሪነታቸው በዛው በቆሼ አካባቢ በሆኑ ሥርዓት እናቶች ነው። እና ያንን ለማድረግ ደግሞ የምንጠቀመው እዛ ቆሬ አካባቢ ወይም ቆሼ የተደረመሰበት አካባቢ ላይ የሚኖሩ ሴቶችን ፓተር፣ የራሳችን ፓተርን አለ እሱን መሰረት ናቸው ና ከዛ ጥሬ ዕቃ እናቀርብላቸዋለን እነሱ ደግሞ ከቤታቸው ቁጭ ብለው ይሰራሉ ማለት ነው። አሁን ላይ ወደ ሰላሳ አምስት የሚጠጉ ሴቶች አሉ አብሮ የሚሰሩ ቅድስት በቋሚነት ሰላሳ አምስት ሴቶች አብሯት ቢሰሩም የሙያ ስልጠናውን ግን ለሁሉም ክፍት መሆኑን ትገልጻለች ሴቶች እንግዲህ ስራ አጥ የሆኑ ሴቶች ናቸው የምናገኛቸው ከወረዳው ቢሮ ነው እና ሂደን እናናገራቸዋለን ስራ አጥ ሴቶች እንፈልጋለን ብለን ስም ግርግራቸውን ከአድራሻቸው ይሰጡናል ከዛ እኛ እንደውልላቸዋለን ሁሉም ያሰለጠናቸውን ሴቶች ወይም የደወልናቸው ሴቶች በሙሉ ወደኛ መጥተው ይሰራሉ ማለት አይደለም ግን ፍላጎት ያላቸው ሴቶች ይመጣሉ፣ ስልጠናውን ይወስዳሉ። ስልጠናውንም ከወሰዱ በኋላ ሊገቡ ይችላሉ። ያው እንደ ፍላጎታቸው ነው ግን ያው በጣም ብዙ ሰው ነው ያሰለጠን ነው። ከመቶ ሴቶች በላይ ማለት ነው። በዋናነት ቦርሳ ከመሸጡ በላይ አብረዋቸው የሚሰሩት ሴቶች ተጨማሪ የህይወት መደጎሚያ ገቢ ማግኘታቸው ትልቁ ስኬታቸው እንደሆነ የምትናገረው ቅድስት፣ ይሄ ስራ እናቶች ማህበራዊ ህይወታቸው ሳይስተጓጎል እንደሚሰሩትም ትገልጻለች። ሴቶቹ ላይ የመጣውን ለውጥ ስናስብ አንዳንድ ጊዜ ሴቶች ጠዋት እነሱ ገና እባሎቻቸው ለዕለት ውጪያቸውም ለምንም የሚጠይቋቸው ማለት አላቸው። ባሉ ሲንግል ማሞች አሉ፣ አሁን እኛ ጋር የሚሰሩ ማለት ነው። እነሱ ልጆቻቸውን የማይከታተሉባቸው ሁኔታዎች አድርገ ለምሳሌ አይሁን። ልጆች ትምህርት ቤት ይሄዳሉ፣ ይመጣሉ፣ የቤት ስራ ይስሩ፣ ትምህርት ቤት ስርአት ከቶ ይማሩ፣ እያነበቡ ይሆን አይሆን አይረዱም። በተለይ ሲንግል ማሞች ሲሆኑ ማለት ነው ምክንያት ግን ጠዋት እሷ ማጋ ነው የምትገባው። እሷም ይደክማታል ና ልጆቿን የማየት አጋጣሚ አይኖራትም። የምትከታተል አጋጣሚ አይኖራትም ና እንደነዚህ አይነቶቹ እናቶች የስራ ዕድሉ ቤታቸው ድረስ ሲመጣ እና ቤታቸው ቁጭ ብለው ሲሰሩት ልጆቻቸው ትምህርት ቤት ሄደው ሲመጡ እያነበቡ እንደሆነ እና እንዳልሆነ የት እንደሚሉ ያንዳንዱ ነገር ይከታተላል። ና ያ ለእነሱ ትልቅ ነገር ነው። በሌላ መንገድ ደግሞ ሌላ ገቢ ማያስገቡ ከሆነ ሚስቶች ከባሎች ዋጋ ገንዘብ ሲጠይቁ ጭቅጭቅ ነው የሚፈጠረው ና እዛ ኢንቫሮንመንት ውስጥ ከሚያደግ ልጅ አሁን በተለየ መንገድ ና በዚጫ በዚህ በኩል ቤታቸው ስራ ሲመጣላቸው ያንን ሰርተው ገቢ ሲያገኙ እና ባሎቻቸው ገንዘብ ሳይቀበሉ ሲቀሩ የራሳቸውን ወጪ መሸፈን ሲችሉ ሆነ ሰላማዊ የሆነ ኢንቫሮንመንት ውስጥ የሆነ አድጆች የሚያድጉትና ለሚመጣው በነገውም የሆነ ትውልድ ጥሩ አስተዋጽኦ አለ ብለን ዩቱባ ኢትዮጵያ ዲዛይን መስራች ና ስራ አስኪያጅ የሆነችው ቅድስ ተስፋዬ በቀጣይ አምስት አመታት ከአምስት መቶ በላይ ለሚሆኑ ሴቶች የሙያ ስልጠና የመስጠት ህልም እንዳላትም አጫውታኛለች።